የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። መስታወት አራጋውም እዚህ ጋቢና ትገኛለች። ሰላም እንደምናመሻችሁ። የምሽቱ የጋቢና ቪኦኤ የመወያያ ጉዳያችን ቢዴናዳ ቢዴና እንጀራ ኑሮ ማለታችን ነው። አካሴ ይህን እንዲያውም ጧት የጧት እንጀራ ውስጥ ወራውን ለነገሩ፣ ስንቶ ትምህርትና ችሎታ ካለ ሀብትና ብልጽግና ይከተላል። እኛ አይደለንም ይህንን የምንለው የዓለም አዋቂዎች ተሰባስበው የተናገሩት ነው። you know that brilliance is equally distributed around the world. It's a scientific fact. በዓለም ዙሪያ ጉብዝናና እውቀት እኩል እንደተከፋፈለ እናውቃለን። ሁሉም ግን እውቀትና እድልን ከጎኖ አያገኝም። አዋቂዎች ስንል ወጣቶቹ ራሳቸው እርስ በርስ ተወያይተዋል ለማለት ነው። ሁሉም የተስማሙት እኛም ተስማምተናል። የተማረና ችሎታ ያለው ወድቆ አይወድቅም። እንዲያውም የምን መውደቅ ቃሉ መቀየር አለበት ከፍ ከፍ ትላለች ወይም ይላል። በማኅበረሰቡ ዘርፍ የሚታዩ ለውጦች በጣም ወሳኝ ናቸው ነው ያሉት። የተማሩና የገባቸው ወጣቶች ለሀገር ተስፋ፣ በግላቸው ደግሞ የስኬት ተምሳሌት እንደሚሆኑ የተረዳች አንዲት የናዝሬት ልጅ ደግሞ ከምትኖርበት ከኒውዮርክ ከተማ በትውልድ ስፍራዋ አዳማ ትምህርት ቤት ለመስራት ልድገመው፣ ሚሊዮን ዶላር አሰባስብ ያለው ተለናል ከውጭ ሌላ ሰው መጥቶ ሊረዳን አያስፈልግም ማለት አይደለም፣ ግን ራሳችን ብዙ ነገር ማድረግ እንችላለን። እና ሌላው ማየት የፈለግኩት ምን ማድረግ እችላለሁ እኔ ለራሴ ኮሚኒቲ፣ ከውጭ ኤንጂኦስ ከሚመጣ ለምን ቁጭ እየጠብቃለሁ? እኔ ማድረግ የምችለው ነገር የለም ወይ? አቲ ወርቁ ወጣት ናት፣ ቆንጆ ናት፣ ከራሷ አልፋ ለሌሎች ለታናናሽ የሀገሯ ልጆች የኑሮ ስኬት የምትተጋ ሩቅ ህልም ያላት ጠንካራ ሴት። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ አድማጮቻችን ለምሽቱ አጠር ያሉ ዜናዎችን ጽዮን ግርማ አሰማችኋለሁ። በአዲስ አበባና ዙሪያዋ የኦሮሚያ ልዩ ዞን የተቀናጀ ማስተር ፕላን ተግባራዊ መደረግን ተከትሎ በጊንጪ የተነሳው ተቃውሞ ወደ ሌሎች ከተሞች መዛመት ከጀመረ ዛሬ አራተኛ ሳምንቱን አስቆጥሯል። የኦሮምኛ ቋንቋ ዝግጅት ክፍል ባልደረቦቻችን ምንጮቻቸውን ጠቅሰው ባጠናከሩት ዘገባ በዛሬው ዕለት በሱሉልታ በሆሮ ጉድሩ ወለጋ፣ በምዕራብ ወለጋ ነጆ ከተማና በጫንቃ ሰልፍ መቀጠሉን እና በዚህም የአንድ ሰው ህይወት መጥፋቱ ተገልጿል። በሌላ በኩል በኢሉባቡር አልጌ ከተማ ለሰላማዊ ሰልፍ የወጡ ሰዎች ተቃውሟቸውን አሰምተው በሰላም ተመልሰዋል። ቁጥራቸው ያልታወቁ በርካታ ሰዎች መታሰራቸውን እና አብዛኞቹ የኦሮሚያ ከተሞች በፖሊስና በመከላከያ ፖሊስ ቁጥጥር ስር መዋላቸውን ዘግበዋል። በተያያዘ በትናንትና እለት ለኢትዮጵያ ቴሌቪዥን ቃለ ምልልስ የሰጡት ጠቅላይ ሚኒስትር ኃይለማርያም ደሳለኝ የአዲስ አበባና የፊንፊኔ ዙሪያ የተቀናጀ የልማት እቅድ በረቂቅነት ያለ ህዝቡ ተወያይቶበት ሊሻሻል ወይም የህዝቡን ይሁንታ ካላገኘ እስከ መቅረት ሊሄድ የሚችል መሆኑን ተናግረዋል። ሁኔታው ይህ ሆኖ ያለ በኦሮሚያ አንዳንድ አካባቢዎች የተከሰተው ሁከት በጸረ ሰላም ኃይሎች የተቀነባበረ ነው ብለዋል። የጥፋት ኃይሎች ከበስተ ጀርባ ሆነውና ከፊት ለፊትም እየመሩ በርካታ የህዝብ ሀብቶች የመንግስት ሀብቶች ያቃጠሏቸው ንብረቶች እንዳሉ ደግሞ እናውቃለን። በዚህ ሂደት ውስጥ መሳሪያ የታጠቁም ኃይሎች ጸጥታ ኃይሎችንም ሆነ ሌሎች የህብረተሰብ ክፍሎችንም በመሳሪያ ኃይል እየገደሉ ወይም ደግሞ እየጎዱ እንደመጡ አይተናል። ይሄ ነገር በምንም መንገድ ሊቀጥል የሚችል አይደለም። መንግስት ህገ መንግስቱን የማስከበር ህጋዊ ስርአቱን የማስከበር ይሄ የህሉና ጉዳይ የሆነውን ፌዴራላዊ ዴሞክራሲያዊ ህገ መንግስታችንን የማክበርና የማስከበር ኃላፊነቱን በአግባቡ ሊወጣ ይገባል። አካባቢውን ለማናጋት የሚፈልግ ሀይል ከህዝቡ ጋር ሆነን ህጉ በሚፈቅደው መሰረት ህጋዊ እርምጃ ያላንዳች ምሕረት የምንወስድ መሆኑን በዚህ አጋጣሚ ደግሞ መልእክት ማስተላለፍ እፈልጋለሁ። በሌላ በኩል ይህንኑ አስመልክተው ለአሜሪካ ድምጽ የተናገሩት በአስመራ የሚገኘው የኦሮሞ ነጻነት ግንባር ኦነግ ሊቀመንበር አቶ ቶሌራ አደባ የኢትዮጵያ አሁን ባለው መንግስት ብቻ ሳይሆን ከዛ ቀደም ያሉ መንግስታት በሙሉ አንድ ችግር ሲገጥማቸው በሌላ ላይ ለማላከክ እንደሚሞክሩ ተናግረዋል። አድማጮች፣ የዚህን ዜና ዝርዝር በምሽቱ ሶስት ሰዓት ይጠብቁ። ለዕለቱ ያሉት ዜናዎች በዚሁ አበቁ።

በምትኖሩባቸው አካባቢዎች የስራ ዕድሎች ታገኛላችሁ? የሙያ ሥልጠና ወይም በልምድ የተገኘ ሙያ አላችሁ? በትምህርታችሁ ውስጥ ገፍታችኋል? በአጠቃላይ የሥራ ዕድል ታገኛላችሁ? ሳታገኙ ስትቀሩ ደግሞ ወደ ኋላ እንዳትቀሩ ሥራ ለመፍጠር የሚያስችሉ የገንዘብ፣ የአስተዳደር እና ሌሎች አገልግሎቶች ታገኛላችሁ? ጥያቄ አበዛችሁ፣ ምን ነው እንዳትሉ፣ ለነገሩ የጋቢና ውይይት ጥያቄ ከእኛም ከእናንተም መልሱ ደግሞ ከናንተው ከወጣት አድማጮቻችን ስለሆነ በዛ ላይ ስለ ኑሯችሁ ከናንተ በላይ የሚያውቅ ባለመኖሩ ነው። ኑ እንወያይ፣ ኑ አብረን ከአድማስ ስንሻገር የምንላችሁ። አዲስ ዓመት ሲጀመር በቀዳሚዎቹ ወራት ከግለሰቦች ጀምሮ የንግድና መንግስት ባለስልጣናት እቅድ ያወጣሉ ያወርዳሉ፣ እንዴት እንተግብረው በሚል ይወያያሉ። የዓለም የምጣኔ ሀብትና የማህበረሰብ ልማት ባለሙያዎችና መሪዎች በፐሩ ሊማ ተገናኝተው የወጣቶችን ስራ አጥነት ለመቅረፍ ከትምህርትና ከምጣኔ ሀብ ተሳትፎ ጋር እንዴት እንቃኘው በሚል ተወያይተዋል። ይህ ፕሮግራም በዓለም ላይ ያሉ ወጣት መሪዎች በትምህርት ዙሪያ ያላቸውን የግል ተሞክሮ እርስ በርስ እንዲነጋገሩ፣ የተሻለ የሙያ ዕድል፣ ማህበራዊ እንክብካቤና የሰራተኛ መብት ወደሚሰጠው ቀጥተኛ የኢኮኖሚ ዘርፍ እንዴት ማምጣት እንደሚቻል በርካታ ወጣቶች የሚወያዩበት መድረክ ከፍቷል። በበርካታ ሀገሮች የስራ አጦች ቁጥር መጨመሩን ቀጥሏል። በዓለም ካሉ ስራ አጦች ቁጥር 40 ከመቶ የሚሆኑት ደግሞ ወጣቶች ናቸው። ለእነዚህ ወጣቶች ስራ ለማግኘት ዋናው መንስኤ የሙያ ስልጠናን ጨምሮ ጥራት ያለው በቂ ትምህርት አለመኖር ነው። ከዚሁ ጎን ለጎን የጾታ እኩልነት አለመኖር ወጣቶች ላይ እንቅፋት ፈጥሯል፣ የስራ ዕድልንም ነፍጓል። ይህ ፕሮግራም በዓለም ላይ ያሉ ወጣቶች በትምህርት ዙሪያ ያላቸውን የግል ተሞክሮ እርስ በርስ እንዲነጋገሩ፣ የተሻለ የሙያ ዕድል፣ ማኅበራዊ ክብካቤና የሠራተኛ መብት ወደሚሰጠው ቀጥተኛ የኢኮኖሚ ዘርፍ እንዴት ማምጣት እንደሚቻል በርካታ ወጣቶች የሚወያዩበት መድረክ ፈጥሯል። ውይይቱን የመራው ቫይስ የተባለው የቴሌቪዥን ዝግጅት ዘጋቢና የቀድሞ የክፍል ጓዴ አህመድ ሻህባዲን ነው። ናይጄሪያዊው ኢኖሉዋ አቦዬጂ በዚህ ዓለም አቀፍ የወጣቶች ውይይት መድረክ ተሳትፏል። ከመላው አፍሪካ የኮምፒውተር ባለሙያዎችን የሚያሰለጥን አንዴላ የተባለ ተቋምን ይመራል። ልዩ የሚያደርገው እንደምታውቁት ተማሪ ኪሱ ባዶ ነው አይደል? የአንዴላ ተማሪዎች ግን እየተማሩ ይሰራሉ። እንዲያውም ትምህርት የሚሰጣቸው በተግባር ስራ እየሰሩ ነው። ስለዚህ ክፍል ተቀምጦ ከአስተማሪ መስማት ብቻ ሳይሆን ቀናቸውን በሥራ ነው የሚያሳልፉት። አስተማሪዎቻቸው ደግሞ እንዳለቃ ሆነው ያሳዩቸዋል። እውቀትና ጉብዝና ለዓለም ዙሪያ በእኩልነት እንዳለ እናውቃለን። ሁሉም ግን እኩል ዕድል አያገኝም። የአጋጣሚዎች ጉዳይ ቢሆንም የሳይንስ እውነታም ይኸው ነው። በዓለም ዙሪያ ለወጣቶች እነዚህን ዕድሎች ለመፍጠር አዳዲስ መንገዶችን ቀይሰን መንቀሳቀስ እንዳለብን ኃላፊነት ይሰማናል። እንደተረዳ ነው። ይህንን የትምህርት መመሪያ ለመተግበር የተለያዩ ያልተስተካከሉ ነገሮች እንደሚጎትቱን ተረድተናል። የመጀመሪያው የወጣቶች ሥራ አጥነት፣ በተለይም እንደ ምሳሌ በአፍሪካ ከፍተኛውን ቁጥር የያዘ ነው። ሶ አይ ቲንክ ሜጀር ሪዝን ቢኮዝ እንደሚመስለኝ ዋናው የሥራ ዕጥነት ምክንያት የትምህርት አሰጣጥ ዘዴው ነው የሚሰጠው ትምህርት ካለው የሥራ ዐይነት ጋር ተመሳሳይ አለመሆኑ ነው። እንዲሁም ሊተገበሩ የሚችሉ ሥራዎች አሉ። እንደ እውነቱ ወጣቶችን ለማሰልጠንና ለማስተማር ካሰብ ነው በላይ በከፍተኛ የቴክኖሎጂ ዕውቀት ለማሰልጠን ጊዜ አልፈጀብንም። በኢንተርኔት እገዛ የተማሩትንም ሥራ ለመተግበር እንዲሁ ዕድሜ ለኢንተርኔት ይላል ይኖሏ ከኢንተርኔት ጋር የተያዙ ስራዎች፣ እንዲሁም ብዙ ተፈላጊነት ያላቸው ስራዎች በተለይ አፖርክ ላይ የሚገኙት። አጠቃላይ ሁኔታው ደግሞ በወጣቶች ስልጠናና ትምህርት ላይ እንደ ኢኖሏ ለሚሰሩ መልካም አጋጣሚ ከፍቷል። ሆኖም ፈተናው ብዙ ነው። እቅዳቸው ሰፊ ነው። ከሺህ በላይ የሚሆኑ ወጣት የሶፍትዌር ፈጣሪዎች፣ አፍሪካውያን የቴክኖሎጂ መሪዎች በአጠቃላይ አዲስቷን አፍሪካ ለሚቀጥሉት አስርት ዓመታት እንዲመሩ መፍጠር ነው። የመጀመሪያዎቹ ሺዎች ሰልጣኞች ቀጣይ ሚሊዮኖችን ያፈራሉ፣ ሚሊዮኖች ደግሞ ቢሊዮኖችን። ህልማቸው ያ ነው። ጋቢና ቪኦኤም ያሳካላችሁ ይላል። የወጣቶችን ስራ አጥነት ለመቅረፍ ከትምህርትና ምጣኔ ሀብት ተሳትፎ ጋር እንዴት እንቃኘው በሚል የተወያየው የአይኤምኤፍና የዓለም ባንክ መድረክ ላይ የተገኙት ወጣቶች ከኢንዶኔዥያ መምህራን በስራቸው ስኬት እንዲያገኙ አስቀድመው ስራቸውን እንዴት እንዲወዱ ላድርግ ስትል ያሰበች ወጣትንም አሳትፏል። አማንዳ ቪዳር ሞኖ ትባላለች። እኛ መምህራን የሚባል ንቅናቄን ትመራለች። ዓለማችን እርስ በእርስ በመተሳሰሯና የመረጃና የእውቀት ስርጭት በመቀላጠፉ ዓለም የተሻለች ሆናለች ትላለች። ዙሪያቸውን የሚያዩት ገበሬዎችን ከሆነ ገበሬ መሆን ብቻ ነው የሚፈልጉት። በዓለም የሚፈጠረውን ነገር የማየት እድል አይኖራቸውም። እዚህ ላይ ነው ኢንተርኔት ለውጥ የሚያመጣው። የአስተሳሰብ አድማስን በማስፋት ሌሎች ስራዎች እንዳሉ እንዲገነዘቡና እንዲያልሙ ይረዳል። ጋዜጠኛ፣ ኢኮኖሚስት፣ የባንክ ባለሙያ ወዘተ መሆን ይችላሉ። ይሄን መረዳት ለለውጥ ያዘጋጃቸዋል። ከፊታቸው ካለ እውነታ አርቀው እንዲያስቡ እንዲያልሙና ህልማቸውን እንዲያሳኩ ይረዳል። በሶማሊያ ከ20 ዓመታት በላይ የዘለቀው የእርስ በርስ ጦርነት ወጣቶችን ለውጊያ እንጂ ለትምህርት እንዳይፈለጉ አድርጓቸው ቆይቷል። አስቡት 18 ዓመት ሙሉ ትምህርት ቤቶች ተዘግተው ቢቆዩ ወይም በልሲ ላቸው ቢከፈቱ ማለት ነው። ብራዚላዊው ዣዋዎ ፊሊፔ ስካርፔሌኒ በሶማሊያ የተባበሩት መንግስታት ድርጅትን ያማክራል። ለዕድሜ ኩዮቹ የሚከተለውን መልእክት ያሳልፋል። Get things done. Don't let people stop you or tell you can't do it. Alright everybody out there, this is Gabina VOA. Gabina V O A. የጋቢና ቪኦኤ ነው የምትከታተሉት። እረፍት እናደርጋለን። አሁን ዲጄ ፋትሱ እዚህ ስቱዲዮ ይገኛል። እንዴት አመሸህ ሱራፌል? ሰላም ነው ወይ? የጋቢና ሙዚቃችን እንግዲህ እያደመቅ የምታመሸው አንተ ነህ። በነገራችሁ ላይ አድማጮች፣ ዜማ መምረጥ የምትፈልጉ ካላችሁ በፌስቡክ በቪኦኤ አማሃሪክ ሊያገኙ ይችላሉ። ወይም ደግሞ የግልህ ሱራፌል ሽፈራ ወይም ዲጄ ፋትሱ የሚል ዲጄ ፋትሱ ገብታችሁ ሙዚቃ መምረጥ ትችላላችሁ። ለወዳጅ ለዘመ ለገርልፍሬንድ ይቻላል፣ ይቻላል። mok mok argut, DJ DJ fa tsutadia zari men zari to uh, my favorite artist and uh, zari too. Your zari to zari, so nice. zari too. Wow. ah <laughs> <laughs> <Artificial>. zari to al bazamoy man kabalu al fata ፊነት መዘንጋት፣ ድንዛዜ በወሬ ያለ ጥቅም ያለ ፍሬ፣ ድንዛዜ በጨፈራ ያለ አላማ ያለ ስራ፣ ድንዛዜ በከተማ ሰው የሰው ብቻ የሰማ ኢንፎርሜሽን፣ ጠዋት ማታ አብሮ እስከ ጣፋታ የጋቢና ጉዞአችን ይቀጥላል። አሁን ደግሞ በኒውዮርክ በኩል ወደ ናዝሬት አዳማ በምናብ እንጓዝ። በማህበረሰብ ለውጥ ለማምጣት መስራት ትልቅነት ነው፣ ኃላፊነት የሚሰማው ዜጋ መገለጫ ነው። የተማሩና የገባቸው ወጣቶች ደግሞ ለሀገር ተስፋ በግላቸው ደግሞ የስኬት ምሳሌ አርያ እንደሚሆኑ የተረዳች አንዲት የናዝሬት ልጅ ከምትኖርበት ከኒውዮርክ ከተማ በትውልድ ስፍራዋ አዳማ ትምህርት ቤት ለመስራት 1.3 ሚሊዮን ዶላር ማሰባሰቧን ትነግረናለች። መስታወት አራጋው የዚችን የእውቀት ሽግግር ድልድይ ለመሆን የምትጥር ወጣት ታሪክ ይዛለች። ከውጭ ሌላ ሰው መቶ ሊረዳ አያስፈልግም ማለት አይደለም ፣ ግን ራሳችን ብዙ ነገር ማድረግ እንችላለን እና ሌላው ማየት የፈለግኩት ምን ማድረግ ይችላለሁ እኔ ለራሴ ኮሚኒቲ ለምን ከውጭ ሁሌ ነው? ሌላ ከውጭ ኤንጂኦስ ከሚመጣ ለምን ቁጭ እየጠብቃለሁ? እኔ ማድረግ የምችለው ነገር የለም ወይ? ወጣት ናት፣ ቆንጆ ናት። ከራሷ አልፋ ለሌሎች ለታናናሽ የሀገሯ ልጆች የኑሮ ስኬት የምትተጋ ሩቅ ህልም ያላት ጠንካራ ሴት ተወልዳ ያደገችው በናዝሬት አዳማ አራዳ ተብሎ በሚጠራው ሰፈር ነው። ከመጀመሪያ ደረጃ ትምህርት እስከ አስራ ሁለተኛ ክፍል በቅዱስ ዮሴፍ ትምህርት ቤት የተማረችው አቲ ወርቁ በአዲስ አበባ በሂልኮ የኮምፒውተር ትምህርቷን ለሁለት ዓመት ተከታትላለች። በመቀጠልም በአሜሪካን ሀገር በኮሎምቢያ ዩኒቨርሲቲ ስትማር ትኩረቷን ያደረገችው ዘለቄታ ያለው ልማት ጥናት ላይ ነው። እኔ ተወልጄ ያደግኩት ናዝሬት ነው። ያደግንበት ሰፈር አራዳ ሰፈር ይባላል እና ነው ያየሁት ታድግ እዛ ምንድን ነው ከድህነት ጋር የሚገናኙ የሶሲዮ ኢኮኖሚክ ችግሮችን እያየሁት ነው ያደግኩት። የምችለውን ያህል ነው ህይወቴን ለሌላ ሰው ጥቅም የሚሰጥ ነገር ላይ ባውለው ነው የምፈልገው። እንደ አውሮፓውያኑ አቆጣጠር በ2005 ዓመተ ምህረት በኢትዮጵያ በተደረገው የቁንጅና ውድድር አሸናፊ የሆነችው ሚስ ኢትዮጵያ አቲ ወርቁ ወደ ደቡብ አፍሪካ ሄዶ ከሌሎች ሀገራት ቆነጃጅት ጋር የመስራት እድልም ነበራት። በደቡብ አፍሪካ የሁለት ዓመት ቆይቷ ከሞዴሊንጉ በተጨማሪ ብዙ ነገሮችን እንድመለከትና እንድማር ረድቶኛል፣ ትላለች። ደቡብ አፍሪካውያኖች የጀመሯቸውን ፕሮግራሞች ማየት ጀመርኩኝ። እነዚህ አፍተር ስኩል ፕሮግራሞች ናቸው ወይ የጥናት ፕሮግራሞች ናቸው ወይ የኮምፒውተር ትምህርት ቤት ናቸው። በአዳማ ናዝሬት ተወልዳ ባደገችበት ሰፈር አራዳ በአብሮ አደጎቿ ላይ የነበረው የኑሮ ጫና በተለይም በክፍያ እጦት ምክንያት እኩዮቿ ትምህርታቸውን ከዳር ያለማድረሳቸው ያሳስባት ነበር። የበኩሌን ምን ማድረግ አለብኝ ብላ እራሷን መጠየቅ የጀመረችውም በደቡብ አፍሪካ በነበራት ቆይታዋ ደቡብ አፍሪካውያኑ እርስ በርስ እንዴት ችግራቸውን እንደሚፈቱ ስትመለከት ነበር። ከዚያ ወደ ኒውዮርክ ከተማ ለትምህርት ተዘጋጀች። ሶፍ አፍሪካን የጀመርኩት የመጣሁበት አመት ነው ግን ማድረግ የቻልኩት ያኔ ሬጅስተር ማድረግ ብቻ ነው ድርጅቱን። ከዛን ቢዝነስ ፕላን አዘጋጀን እና ቢዝነስ ፕላኑን ከጨረስኩ በኋላ ወደ አምስት መቶ ሺህ ዶላር ያስፈልገዋል የመጀመሪያውን ፕሮጀክት ለመስራት። ከዛ እሱን ሳይምናኩ እንደ ኬታ እኔ እብድ ነኝ እንደ ኬታ አምጥቼ ነው ይህንን ገንዘብ ማገኘው። ይህንማ ማድረግ አልችልም በራሴ ማለት ነው ራሴ ተስፋ ቆር ሳልጀምረው እና ለአንድ ለሁለት አመት ተውኩት በቃ እና ሞዴሊንግን ብቻ መስራት ጀመርኩ። ምክንያቱም የማውቀው ኢንዱስትሪ ነው። ስራዎች ይመጣሉ ስንመሳት ጀመርኩ። ከዛ ግን የሆነ ጊዜ ላይ ይሄንን ትቼው መሄድ እንደማስል ሲገባኝ ለሰዎች ይህን አይዲያን መናገር ጀመርኩኝ። ከዛ በኋላ ብዙ ሰዎች ለማገዝ ሀሳቡ ስለነበራቸው ከዛ ነው የጀመረልን። ሲድሶፍ አፍሪካ ከአንድ ነጥብ ሶስት ሚሊየን ዶላር በላይ አሰባስቧል። በአብዛኛው ገንዘብ በቃል የተገባለን ቢሆንም በቅርቡ በእጃችን እንደሚገባና ና ያሰብነውን ከዳር እንደምናደርስ እርግጠኛ ነኝ። ትላለቻቲ አሁን አንድ ነጥብ ሶስት ሚሊዮን በፕሌጅ ነው ያለን። ያ ሁሉ ገንዘብ እጃችን ላይ አይደለም ገና ኦቨርታይም እጃችን ላይ ይገባል። ትምህርት ቤት መክፈት ብቻ አይደለም በዝቅተኛ ኑሮ ላሉት ለአካባቢው ነዋሪ ሴቶች በተለይም ለተማሪዎቹ እናቶችና አሳዳጊዎች እንደታሰበውም ብዙም ባይሆን አነስተኛ ብድሮችን በመስጠት ራሳቸውን በጥቃቅንና አነስተኛ ስራዎች እንዲደጉሙ በመጣር ላይ ትገኛለች። ከልጆቹ እናቶችና አሳዳጊዎች ጋር ነው የምንሰራው። ብድር እንሰጣለን ለሴቶቹ። እስካሁን ወደ ሰባ ሴቶች ብድር ሰጥተናል። እና በአንድ ዓመት ውስጥ ነው የሚከፍሉት። በዚህ ብድር ወደ አርባ ሚሆን አዲስ ቢዝነሶች ጀምረዋል። አቲ ወርቁ ህልሟ ትልቅ ነው። በዘመኑ ቴክኖሎጂ የታገዘ ትምህርት ቤት በናዝሬት አዳማ መገንባት፣ የተማሪውን ቁጥር ማብዛት፣ ጥራቱን የጠበቀ ትምህርት መስጠት ትምህርት ቤቱንም በሀገር ብቻ ሳይወሰን በአህጉር ደረጃ ማሳደግ በአካባቢው ላሉት ነዋሪዎች የተሻለ የስራ ፈጠራን ማበረታታትና የስራ እድልን መክፈት የቅርብ ሩቅ እቅዶቿ ናቸው። እስካሁን ያለ ነው ተከራይተን ነው ናዝሬት ውስጥ ትምህርት ቤታችን ወደ አሁን ወደ መቶ ሀያ ተማሪዎች አሉን። በሁለት አመት ውስጥ ሁለት ነጥብ ሁለት ሚሊዮን ዶላር ለማሰባሰብና ትምህርት ቤት ለመስራት ናዝሬት ውስጥ ትምህርት ቤት ትልቅ ትምህርት ቤት ነው መስራት የምንፈልገው። እስከ ስድስት መቶ ተማሪ ሊያስተምር የሚችል ከፕሪ ኪንደርጋርደን እስከ አስራ ሁለተኛ ክፍል። በአመት ሀያ ተማሪ ብቻ ነበር መውሰድ የምንችለው። ከዚያ ዓመት ጀምሮ አርባ ተማሪ መውሰድ ጀምረናል። ግን ወደፊት ከአርባ እስከ ስልሳ ተማሪ ነው በአመት መውሰድ የምንፈልገው። ሎንግ ተርም ደግሞ ከናዝሬትም ውጭ ሌሎች ከተማዎች ውስጥ ኢትዮጵያ ውስጥም ከኢትዮጵያም ውጭ ማድረግ የምንፈልገው ይህንም ፕሮጀክት የአፍሪካ ምርጥ ወጣት ሽልማት ከተሰኘው የሽልማት ድርጅት ባለፈው አመት ለሀገሯ ባደረገችው ታላቅ ስራ ተሸላሚ ሆናለች። አዬ ኤዋይኢ አፍሪካን ዩዝ ኤክሰለንስ አዋርድስ ከሀገራቸው ውጪ በተለይም በአሜሪካ የሚኖሩ ወጣት አፍሪካውያንን ለትውልድ ሀገራቸው የሚሰሩትን የተለያየ በጎ ምግባራቸውን ለማበረታታት ሽልማትን በመስጠት ይታወቃል። እያደመጣችሁት ያላችሁት ጋቢና ቪኦኤ ነው። በሄኖክ ሰማእግዚአብሔርና በመስተዋት አድረገው እየተዘጋጀ የሚቀርበውን ፕሮግራም ጋቢና ቪኦኤ ራዲዮ ሰገላ አሜሪካ ራ ጋቢና። ቀጣዩ የጋቢና ጉዞ ወደ ማሳ ያወርደናል። እንደሚታወቀው በርካታ ወጣቶች ከግብርና ስራ ውጪ ወደ ከተማ ለመምጣት ወይንም በምስራቅ አፍሪካ ያሉ ወጣቶች በእርሻ ስራ ውስጥ ያላቸውን ተሳትፎ ለማሳየት የተሰራና በቅርቡ ይፋ የተደረገ ጥናት። ለነገሩ ዲጄ ይዞ ወደ ማሳ ማምራት እንኳ የሚያዋጣ ነገር አይመስለኝ። መስታወታ አረጋው የግብርና ምርታማነትን ለመጨመርና የምግብ እጥረትን ለመቀነስ ከታሰበ አምራች ገበሬ ወጣቶች በስፋት በስራ እንዲሰማሩ ዘርፉን ክፍት ማድረግ ያሻል። ምነው ባደረገኝ እርፍና ጅራፉ ነው ያለች ውስጥ ነው። ባደረገኝ እርፍና ጅራፉ ከጁ ማያ ቦታኝ ከሰፊው መዳፉ። ማይክሮፎኔን እርግፍ አድርጌ ጥዬ እርፍና ጅራፍ ላይ ያዝ መሰለች ሄኖክ። ሁሉም እንደ መክሊቱ ነው። ለነገሩ የኔን መክሊት ማናየው ብለሽ ነው? የአውርቶ አደርነቱ ዱኒያ ሲወጣልኝ ለዚያውም ከወጣልኝ እኮ ነው። እሱም አርብቶ አደር ወይስ አርሶ አደር ቢሆንስ? እንዲያማ ቢሆን በሶስት ማዳርሰ ከአምስት በላይ አልበ ዘራፍ ከአስር ቁና ዳውላ በላይ ካውድማ ሀፍሰ፣ እንዲያ ነው ተከብረ አስከብረ አንቱ ተብለ ትኖር ነበር። ልጅ ይሁን ይሁን ይሁን ይህን ስማና የበት ብለሽ ነው። ለማንኛውም ወደ ጉዳያችን እንግባና ለነገሩ ዘገባውንም ወሬውን የሚያመጣችው ጽዮን ግርማ ናት። ወጣቶች እርፍና ጅራፍ ካልጨበጡ ትላለች በአፍሪካውያኖች ጥምረት የሚመራውና ግብርናና ገበሬዎችን በአፍሪካ የኢኮኖሚ እድገት ውስጥ ማዕከላዊ ሚና እንዲኖራቸው አተኩሮ የሚሰራው ጥምረት ለአረንጓዴ አብዮት ወይም በምህጻረ ቃል አግራ ተብሎ የሚጠራው ድርጅት የሰብሳሃራን አፍሪካ ወጣቶች በግብርና በሚል ርዕስ የአፍሪካን የግብርና ደረጃን የሚያትት የ2015 እንደ ኤሮፓውያን አቆጣጠር ማለት ነው ጥናታዊ ሪፖርት አውጥቷል። የሪፖርቱ ማኔጂንግ ኤዲተር እና የድርጅቱ እቅድ መሪ ዶክተር ዴቪድ ሳፋሮ አምያው በተደረገው ጥናት በርካታ የአፍሪካ ወጣቶች በግብርና ስራ ላይ መሰማራትን እንደ ውርደት እንደሚቆጥሩት መጠቀሱን ይናገራሉ። in በሌሎች አህጉራት የሚበዙት እድሜያቸው የገፋ ሰዎች ሲሆኑ በተለይ ከሰሃራ በስተደቡብ ባለው አፍሪካ ግን የሚበዛው ወጣቱ ነው። ይህም ማለት በአፍሪካ ውስጥ ከ15-24 ዓመት ያለው የህዝብ ቁጥር ጨምሯል። ይህ እድገት ደግሞ እስከ 2050 እንደ አውሮፓውያን ዘመን አቆጣጠር ይቀጥላል ተብሎ ይጠበቃል። አመያው ከዚሁ ጋር አያይዘው ሲናገሩ የአፍሪካ አገሮች በዓለም ላይ በእድሜያቸው ዝቅተኛ የሆኑ የህብረተሰብ ክፍሎችን ይዘው ቢገኙም በሚሊዮን የሚቆጠሩ የአፍሪካ ገበሬዎች ቤተሰቦቻቸውን ለመመገብ ከውጭ በሚገቡ ምርቶች ላይ ጥገኛ ይሆናሉ። በጥናቱ ላይ እንደተጠቀሰው አህጉሪቷ ሁለት ዋና ዋና ችግሮች አሉባት፤ በምግብ ራስን አለመቻልና ስራ አጥነት። የዚህ ሪፖርት ዋና ነጥብም መንግስታት፣ ፖሊሲ አውጪዎች፣ አስፈጻሚዎችና ሌሎች የባለድርሻ አካላት አህጉሪቱ እየተጋፈጠች ያለችውን ችግር በጥልቀት መመርመር ከቻሉ በምግብ ራስን አለመቻልና በድህነት ዙሪያ ያሉብንን ችግሮች መቅረፍ እንደሚቻል የሚጠቁም ነው። በፌስቡክ ገጻችን ቪኦኤ አማሐሪክ ሥራ ፈላጊ ናችሁ? ተማሪ ወይም ደግሞ ባለሙያ? የሥራ ዕድልስ ታገኛላችሁ? እንወያይ ስንል ተከታዮቻችንን ጋበዝናቸው። ወዲያውኑ በሺዎች የተቆጠሩ የጋቢና ቪኦኤ አድማጮች በሰማያዊዋ የፌስቡክ ታክሲ ተሳፈሩና ውይይት ጀመሩ። ጥያቄያችን ይሄ ነበር። በኢትዮጵያ በገጠርና በከተማ የስራ ዕድሎች ታገኛላችሁ? የሙያ ስልጠና ወይም በልምድ የተገኘስ ሙያ አላችሁ ሆይ? በትምህርታችሁ ገፍታችኋል? በአጠቃላይ የስራ እድል ታገኛላችሁ? ሳታገኙ ስትቀሩ ደግሞ ወደ ኋላ እንዳትቀሩ ስራ ለመፍጠር የሚያስችሉ የገንዘብ፣ የአስተዳደርና ሌሎች አገልግሎቶችስ በስፋት አሉ? ስለ ኑሯችሁ መቼም ከእናንተ የሚያውቅ ባለመኖሩ፣ ኑ እንወያይ፣ ኑ አብረን ካድማስ እንሻገር። ሀሽታግ ጋቢና አት ቪኦኤ አምሃሪክ ሀሽታግ ጃብስ ኢትዮጵያ ዩት ወጣት ስራ አልንና ጠየቅናቸው። በርካታ ሰዎች ናቸው የተሳተፉት፣ በሺዎች የተቆጠሩ ሰዎች። አስቀድሜ እንዳልኩት አበባው አያሌው በመምህርነት ሙያ በመንግስት ሁለተኛ ደረጃ ትምህርት ቤት ተቀጥሬ እየሰራሁ ነው። የሚከፈለኝ ወርሃዊ ደመወዜ የኑሮ ውድነትን ተቋቁሞ ሊያኖረኝ አልቻለም ብሏል። ሌላኛዋ ደግሞ ጂኔ ሳባ ነች። አዎ ምንም ስራ የለንም፣ ግን ብሔራዊ ፈተና ተፈትኛለሁ። አሁን ያለን አማራጭ በሱዳን ሊቢያ መግባት ነው። አሰዲ ኢብን አሊ ደግሞ አሁን ስጋቴ ምን መሰላችሁ? ስደት ሄዶ ለምን ተሳካለት ብለው እንዳያስሩኝ መቼም ዞሬ ዞሬ አገር የመመለስ አይቀር ብሏል። ገብረ ስላሴ ጌታሁን ደግሞ ስራ ወዴት ይገኛል? በአማራ ክልል ዋግ ሰቆጣ ከኃይለ ሥላሴ ዘመነ መንግሥት በኋላ በጦርነቱና ከዛ ተከትሎ በመጣው መጥፎ ውጤት 32 ዓመት ህዝቡ አልተማረም። ከኮሌጅ በላይ ዲግሪ ያገኘ ደግሞ በሌላው ክልል በመንግሥት ይቀጠራል ለዛውም በዘመድ አዝማድ ብሏል። ቴዲ አየለ መኮንን ደግሞ ልታስቀጥሩ ነው ወይስ ለወሬ ሲል ቶማስ ቶማስ ደገም ደገም አርጎ ነው ስሙን የጻፈው። ሀሳብ ለሀሳብ መወያየት፣ ያለውን ችግር መነጋገር የወደፊቱን ተስፋ ብሩህ ያደርገዋል እንጂ ምንም ክፋት የለውም። ጥሩ ነገር መጻፍ ወይም ኮሜንት ማድረግ ካልቻላችሁ ደግሞ ዝም ማለት ብልህነት ነው። ለምን እንደሆነ አላውቅም፣ እንደዚህ አይነት አታከራ ፈጣሪ ኮሜንተኞች ይላል አስተያየት ሰጪዎች ማለቱ ነው። የማየው በእኛ ማህበረሰብ ብቻ ነው። ሰው እንኳን ከወገኑ ከጠላቱ ትምህርት ይቀስማል። የእኛ ሕዝብ በሚያሳዝን ሁኔታ ይቧጨቃል ካለ በኋላ ሲል አስተያየቱን ደምድሞ የዓለም የምጣኔ ሀብትና የማህበረሰብ ልማት ባለሙያዎችና መሪዎች በፐሮሊማ ተገናኝተው የወጣቶችን ስራ አጥነት ለመቅረፍ ከትምህርትና ምጣኔ ሀብት ተሳትፎ ጋር እንዴት እንቃኘው በሚል ያደረጉት ውይይት ነው የዛሬ ጋቢና ጉዞ አብይ ጉዳያችን ነው። ወጣቱ ናይጄሪያዊ ኢሎኖያ አቢዮጂ የሰጠው አስተያየት ነው። ለማሰሪያ ያህል ከብራዚል አንድ አስተያየት እናክልላችሁ። ዋው ፊሊፔ ስካርፔሌኒ ነው። አድማጮቻችን አብራችሁን ስላመሻችሁ እናመሰግናለን። በፌስቡክ ቪኦኤ አማህሪክ በትዊተርም እንዲሁም ሃሽታግ ሀሽታክ ማለት የምስል አልምልክት ነው። ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። የዛሬ ምሽት ዝግጅታችን እንግዲህ ወደ መጠናቀቁ ተቃርቧል። በቂ መረጃዎችን እንዳስጨበጥናችሁ ተስፋ እናደርጋለን። ሀሳቦቻችሁን አካፍሉን። አቤት፣ ደሴ፣ ደምቢዶሎ፣ አሰበ ተፈሪ፣ ዳንግላ፣ ደብረ ታቦር፣ አዲስ ሀሎ በሉን። አስተያየቶቻችሁን ጋቢና ቪኦኤ ብላችሁ አድርሱን። ስናስተናግዳችሁ ያመሸነው ሄኖክ ሰማግዜርና እኔም መስታወት አድራጋው ነኝ። መልካም ምሽት፣ በነገው ጉዞ እንገናኝ።